የተወሰኑ አፍጋኒስታውያን ስደተኞች ወንዶች፣ ሴቶች እና ሕጻናት በልዩ በረራ ዩጋንዳ መግባታቸውን የአገሪቱ ባለስልጣናት ባወጡት መግለጫ አስታውቋል። ከዩጋንዳ ዋና ከተማ ካምፓላ ግን ስለ ስደተኞቹ ማንነት በዝርዝር የተነገረ ነገር የለም። ዩጋንዳ ውስጥ በጊዜያዊነት ይቆያሉ ከተባሉት ሁለት ሺህ አፍጋኒስታውያን ስደተኞች መካከል የመጀመሪያዎቹ ተጓዦች መሆናቸው ግን ታውቋል። የዩጋንዳ ሪፐብሊክ መንግስት ከአፍጋኒስታን የወጡና በግል ልዩ አውሮፕላን የተጫኑ ኢንቴ ይሄ በዓለም አቀፍ አውሮፕላን ጣቢያ የደረሱ 51 ሰዎችን ዛሬ ጠዋት ተቀብሏል ሲል ይነበባል። የዩጋንዳ ውጭ ጉዳይ ሚኒስቴር መስሪያ ቤት የሰሞኑ መግለጫ ሰዎቹ ኢንቴቤ አውሮፕላን ጣቢያ የደረሱት የዩናይትድ ስቴትስ መንግስት ስጋት የተጋረጠባቸው አፍጋኒስታውያንን እና ሌሎችን ወደ መዳረሻ ወዳላቸው ሀገራት እስኪወስድ ድረስ በጊዜያዊነት ዩጋንዳ ተቀብላ እንድታቆያቸው በጠየቀው መሰረት ነው ተብሏል። ዩጋንዳ ካምፓላ የሚገኘው የዩናይትድ ስቴትስ ኤምባሲ ለነዚህ ማህበረሰብ ለተደረገው በልና ደግነት ላለው ምስጋናውን አቅርቧል። የዩጋንዳ መንግስትና ህዝብ ስደተኞችንና ሌሎች ድጋፍ የሚሹ የማህበረሰብ አካላትን ተቀብሎ የማስተናገድ የረዥም ጊዜ ልምድ አለው ሲልም ኤምባሲው በይፋዊ የትዊተር ማህበራዊ የመገናኛ ዘርፉ ጽፏል። ከዩጋንዳ እጅግ የምትሰፋውና አምሳ ግዛቶች ያሏት አሜሪካ ሁለት ሺህ ስደተኞችን ተቀብላ በየግዛቱ አርባ ሰው ለምን አላከፋፈለችም ሲሉ የጠየቁ ዩጋንዳውያንም አሉ። ዩጋንዳ ከዩናይትድ ስቴትስ ጋር መተባብሯ ካል የአልሸባብ ጥቃት ሊደርስባት ይችላል ሲሉም ስጋታቸውን አክሏል። ዩጋንዳም በአፍሪቃ ህብረት የሰላም ማስከበር ተልዕኮ ሱማሊያ ውስጥ ካለፉት ሰባት ዓመታት አንስቶ ወታደሮች ስላላት ምናልባት ከሱማሊያው አሸባሪ ቡድን አልሸባብ ዩጋንዳ ውስጥ ጥቃት ሊሰነዘር ይችላል ሲሉ ስጋታቸውን የገለጡ ነዋሪዎችም አሉ። ካምፓላ ከተማ ማኬሬሬ ዩኒቨርሲቲ ውስጥ መምህር የሆኑት ዩጋንዳዊው የፖለቲካ ሳይንስ ባለሙያ መምቡትሲያ ንዴብሳ ስጋት ከገባቸው አንዱ ናቸው። የአፍጋኒስታን ስደተኞች እንደ አልቃይዳ አልሸባብና አይሲስ ያሉ ዓለም አቀፍ ሽብርተኞችን ወደ ዩጋንዳ ሊስቡና ሀገሪቱን ሊያተራምሱ ይችላሉ። በእርግጥም ከዛሬ 11 ዓመት በፊት ካምፓላ ከተማ ውስጥ በደረሱ መንታ ግዙፍ ፍንዳታዎች ቢያንስ ሰባ አራት ሰዎች ተገድሏል። ለሽብር ጥቃቱ በወቅቱ የሶማሊያው አልሸባብ ኃላፊነቱን ወስዷል። ከዚያን ጊዜ አንስቶ ምስራቅ አፍሪካዊቱ ሀገር ተደጋጋሚ የሽብር ሴራዎችን አምክናለች። የዩጋንዳ የቤቶች ሚኒስትር ክሪስ ባርዩሙንሲ ግን ከምንም በላይ ዩጋንዳ ስደተኞቹን የተቀበለችው በሰብአዊነት መርህ ነው ብሏል። እዚህ ዩጋንዳ በአሁኑ ወቅት ከ1.6 ሚሊዮን በላይ ስደተኞች አሉን። ጥያቄው ሲቀርብልን የሰው ልጅን መርዳት ስለሚገባን ከግብረ ገብ አኳያ እምቢ ልንል አንችልም። እዚህ በሚቆዩባቸው ጥቂት ጊዜያት ልንደግፋቸው ይገባል። ከዚያም ወደ መጨረሻ ግባቸው ያቀናሉ። የዩጋንዳ መንግስት አፍጋኒስታውያን ስደተኞች ወደፊት ወደ ካናዳ አሊያም ዩናይትድ ስቴትስ ይዘዋወራሉ ብሏል። ዩጋንዳ ውስጥ ይቆያሉ በተባሉባቸው ሶስት ወራት ውስጥም አሜሪካ የስደተኞቹን ወጪዎች እየሸፈነች እንክብካቤ እንደምት ታደርግም አስታውቋል። እንደ ፖለቲካል ሳይንስ ባለሙያው የአፍጋኒስታንውያን ስደተኞች ዩጋንዳ መምጣት የዩጋንዳ መንግስትን እጅግ ይጠቅማል። አሁን ምዕራቡ ዓለም ዩጋንዳን እንደ ስልታዊ አጋር ይመለከታል። ዩጋንዳ የምዕራቡ ዓለምን ወይም የዩናይትድ ስቴትስን ስልታዊ ፍላጎት ወደፊት ታገለግላለች። በሌላ ጎኑ የዩጋንዳው ፕሬዚደንት በዓለም አቀፉ መድረክ ደግ ናቸው በሚል ጥሩ ስም ያገኛሉ ስለ ሰብዓዊ መብቶች ከሚቀርብባቸው ነቀፌታም እፎ ይላሉ። አፍጋኒስታውያንን መቀበል አነጋጋሪ ሊሆን አይገባም የሚሉ ዩጋንዳውያን ተቺዎች የዩጋንዳ መንግስት ሌላው ቢቀር አፍጋኒስታን ከአንዳር ግዛት ውስጥ ቀልጠው ለቀሩ ዜጎቹ ጭንቀት የሌለው አስመሳይ ነው ሲሉ ይከሳሉ። የዩጋንዳ መንግስት በበኩሉ ስደተኞችንና ጭንቀት ውስጥ ያሉ ሰዎችን መቀበል ብሎም ለዓለም አቀፉ ማህበረሰብ አስጨናቂ የሆኑ ጉዳዮች ላይም ናውን በመጫወት ኃላፊነቱን መወጣት ግዴታው መሆኑን ይገልጣል።